የአዲስ አበባ ቀላል ባቡር መስመር ዝርጋታ ለተለያዩ የመጓጓዣ ችግሮች እንደዳረጋቸው የከተማ ነዋሪዎቹ ተናገሩ። ግንባታው ለነዋሪዎቹ የተሻለ የመጓጓዣ ስራ እንደሚፈጥር ያላቸውን ተስፋም የገለጡ ሲሆን በተሻለ እቅድ ስራውን ማከናወን ይቻል እንደነበርም አልሸሸጉም። መለስካቸው አመሀ ለህይወት በቀበሌ ዝግጅቱ በአዲስ አበባ መንገዶች የህዝብ አስተያየት ሰብስቧል ነው የአዲስ አበባ ከተማ የባቡር መስመር ዝርጋታ ስራ ከተጀመረ ሁለት ዓመታት ያለፉ ቢሆንም ተፋፍሞ መሰራት የጀመረው ባለፈው ዓመት መገባደጃ ወራት አካባቢ ነበረ። የከተማዋ ቀላል ባቡር አቅጣጫ በግርድፉ የመስቀል ቅርጽ ያለው ነው። አንዱ መስመር ከሰሜን አዲስ አበባ ማለትም ከአራዳ ጊዮርጊስ ይነሳና ምዕራቡን ይዞ ወደ አዲስ ከተማ ይደርስና ወደ ደቡብ አቅጣጫ በተለምዶ ልደታ አካባቢ ይደርሳል። ሌላው መስመር በምስራቅ በኩል አያት ከተባለው መንደር አካባቢ ይነሳና በቀጥታ ወደ ምዕራብ ይዘረጋል። መስቀል አደባባይ ሲደርስ በሁለት ይከፈልና አንዱ መስመር ወደ ደቡብ እስከ ቃሊቲ ይሄዳል። ሌላው መስመር ከአራዳ ጊዮርጊስ ከመጣው መስመር ጋር ልደታ ከሚባለው መንደር ላይ ይሰናኝና ወደ ጦር ኃይሎች ሆስፒታል ወደ ምዕራብ ይዘረጋል። በዚህም ምክንያት በአብዛኛው የከተማይቱ ክፍል የትራፊክ መጨናነቅ ችግር ቢፈጠር ምንም ሊያስገርም ይችላል። በተለያዩ ስፍራዎች ያናገርኳቸው ጥቂት የከተማዋ ነዋሪዎች ከሥራው ጋር በተያያዘ የተለያዩ አስተያየቶች ሰጥተውኛል። ትልቅ መጨናነቅ ከሚታይባቸው አንዱ መገናኛ እየተባለ በልማድ የሚታወቀው አደባባይ ነው። እዚያ ላይ ያናገርኳቸው ስማቸውን ግን ያልገለጹልኝ ነዋሪው ያተኮሩት ዘወትር በሚጠቀሙበት በአንበሳ አውቶቡስ አገልግሎት አሰጣጥና ስርዓት፣ በተለይም በሾፌሮችና በተጠቃሚው ላይ ነበረ። ከፒያሳ የመጣሁትና በስነ ስርዓት እየመጠና አስር ቁጥር የሚባል አውቶቡስ ይገርሞታል። የሆኑ መኪና ይጋጫል አሁን እኛን ጠቅላላ ሰው እንደሞላ ወረደ። ለምን ትወርዳለህ ስንለው ለማሳረቅ ነው አለ። አንተ ትራፊክ አይደለ? ስለዚህ እንዴት እንደዚህ ይገባል? ህዝብ እየጠበቀ ወደ ስራ ምሄዳል፣ የሚቸኩል ሰው አለ እና ለምን ምናምን ስንል ጥላል፣ ጭራሽ ሊማታ ተነሳ። የመንገዱ ስራ ከተጀመረ በኋላ ከዚህ በተለከ በደምብ ተስተካክሏል። ነገር ግን የአሰራር ጉዳይ ነው። አሁን ሹፌሮች ነው ችግር ያለው ይቆማሉ፣ ዘግተው ይሄዳሉ፣ እና ትራ ሄርማታን ጠብቀው አይሄዱም እንጂ መንገዱ በእውነት ከሆነ በአግባቡ ተሰርቷል ግን ተጠቃሚውና አገልጋዩ ሹፌሮች ማለት ነው በአግባቡ ሊጠቅማቸው አልቻሉም። የዛሬው ስሜቶ ብቻ ማለት አይ፣ ዛሬ በተፈጠረው ምክንያት አይደለም አይደለም። እና መንገዶች ተስካክለዋል። መኪናም እኮ አለ። ነገር ግን አውቶቡሶች በተለይ አንበሳ አውቶ በቃ ያ ነው። እና ባለሙያዎች ከሆኑ ድረስ ሹፌሮቹ ትክክል ህዝቡን ማገልገል መቻል አለባቸው። የዓይነት ችግር ችግር አለ እሱ። ነገር ግን መቼስ ያው ልማት ነዋ፣ ምን ይደረጋል ልማቱ ያለበትን ግን ባለው ሁኔታ ተቻችሎ ሁሉም እንደየስራ ዘርፉ እንደየአገልግሎቱ እንደየስራ ፊልዱ ማገልግል አለበት። ሁለት ስማቸውን ሊናገሩ ያልፈልጉ ወጣቶች ደግሞ እንዲህ ይላሉ። እዚህ ትምህርት ቤት ስገባ ገና ይሄኛው እየተጀመረ ነበርና ትንሽ ያስቸግር ነበር። ብዙ ሰዓት እንቆማለን። አሁን ትንሽ የመሻል ሁኔታ አለው። ግን እስቲ መቆማችን አልቀርም። ቆየት ነው። አንተ የምትኖረው ሽሮሜዳ? ከሽሮሜዳ እስከዚህ ብዙ ችግር የለም ሊሆን አልችላል። ግን ከሌላ ቦታ ስሄድ የተቆፈረበት አካባቢ ስትሄድ እንዴት ያለ ችግር ና የሚያጋጥመ የተቆፈረበት ብዙ አበቀ ከዚህ ትምህርት ቤት ቤት ነው ግን ሰልፍ ምናምን በብዛት አለ። ማታ ላይ ማታ ላይ ከዚህ ወደዛ ጠዋት ከዛ ወደዚህ በጣም ችግር አዎ። ማለት አልተመጣጠነም። አንድ ቦታ ሰው ይበዛና ታክሲው ደግሞ ወደዚህ ለመምጣት ሰው ያጣሉ መሰለኝ ብዙዎቹ አንድ ቦታ ይሆናሉ። እንደዚ አይነት ችግር ነው። ብዙ ጊዜ ማታ ላይ እዚህ በጣም ችግር አለ። ጠዋት ታክሲዎች ብዙ ናቸው እዚህ ማታ ላይ ግን አይኖርም። ከክላስ በውጭ ረገድ ስንጨምር አዎ ያው አስር ሳንቲምም አምስት ሳንቲምም እያለ ያው

ስሙ ሚካኤል መሆኑንና ሽሮሜዳ የሚባለው ሰፈር የሚኖር ወጣት ሰራተኛ ደግሞ የችግሩ ጫና ያለው በስራ መውጫና መግቢያ ሰዓታት እንደሆነም ይናገራል። ችግር አለ በጣም በተለይ ስንመለስ ያለው የታክሲ ጥቃት በጣም ብዙ ነው። ስንመጣም ያው በሰልፍ ነው፣ ያው ሰልፍ ሆኗል ታክሲ ለመያዝ። ታክሲ ለመያዝ ጠዋትና ማታ ጠዋት ጠዋት ሰልፍ ነው። ያው ማታ ማታ እንኳን ብዙም ሰልፍ የለም፣ ያው ግፊያ ነው። ግን ቢሆንም ጠዋት ጠዋት ሰልፍ ነው። አራት ኪሎ ምጋም ሽሮ ሜዳ ምጋም ሰልፍ ነው። እንዴት ነው የምትሰለፉት? ያው እንደ አመጣጣችን ነው ሰልፍ ታክሲዎቹ ቶሎ ቶሎ አይመጡ። ታክሲዎቹ ቶሎ ቶሎ የማይመጡት በም ምክንያት ነው? አይ ቲንክ የትራፊክ መጨናነቅ ያለ ይመስለኛል። የትራፊክ መጨናነቅም ስላለ እነሱም በጊዜ ወደ እኛ አይመጡም። ወደ ሌላ አካባቢ ስትሄድ ያየሁ ችግር አለ ሲገምተው አሁን ከሽሮ ሜዳ እስከ ነገርከኝ ስራ ቦታ ድረስ ያለው የተሻለ መንገድ ነው እንደው የተሻለ መንገድ ነው፣ ግን ቢሆንም ወደ ሜክሲኮ የሚሄዱ ሰዎች አሁን በጣም ይቸገራሉ። የሜክሲኮ መንገድ ስለተቆፋፈረ በቃ በተለይ ለጋሀር ያሉ ሰዎች በጣም ይቸገራሉ። ወይ ስቴዲየም ነው የሚሄዱት አይዘር ወደ ብሄራዊ ነው የሚሄዱት። ስለዚህ ለጋሀር ላይ መሀል ላይ ያለ ሰው በባቡሩ ስራ ምክንያት መንገዱ ስለተዘጋ እዛ መሀል ላይ መሄድ ችግር አለ ችግር አለ። ከሾ ሜዳ ሜክሲኮ ማለት ነው። ችግሩ በእግረኞች ወይንም በህዝብ ማመላለሻ ለሚጠቀሙ ብቻ አይደለም። ስማቸውን ሊገልጹልኝ ያልወደዱ አንድ አሽከርካሪም ለተለያዩ ጥያቄዎቼ መልስ ሰጥተውኛል። ግንባታው መኖሩ የጊዜያዊ ችግር መፍጠሩ አይቀርም። የትራፊክ መብዛት መጨናነቅ ይፈጥራል ግን ህልም ተፈርቶ ሳይተኛ አይታደርም ይባላል እና ለድርገት የታሰበ ስለሆነ ነው እንጂ። ግን ቅድሚያ ሁኔታ አሰጣጥ ላይ ሁሉም በአንድ ጊዜ ላይ ባይሆን ተራ በተራ ቢሆን የበለጠ አሁን ያለውን ጫና ሊቀንሰው ይችላል ብዬ ገምታለሁ። እንዴት? ምን ምን የሚያጋጥመት ስ ዋናው ትልቁ ነገር የትራፊክ መጨናነቅ ነው። ምክንያቱም አብዛኛው መንገዶች ግንባታ ላይ ስላሉ በመቋረጡ ምክንያት ሁሉም መኪኖች የሚጓዙት ባለችዋ መንገድ ብቻ ይሆናል። ስለዚህ ባለችዋ መንገድ ብቻ ሲሆን የትራፊክ መጨናነቁ ከፍተኛ ይሆናል። ድሮ የሚወስድቦት ጊዜ ምን ያህል ነበር? ከቤቶ ቢሮ ጠዋት ታት እሱን በዚህ መልኩ እንኳን መግለጹ ከባድ ነው። ምክንያቱም አሁንም ብዙ ነገሮች ፋክተሮች አሉ። ለዚህ የመጨናነቁ የመኪናም ቁጥር እየጨመረ ነው የሚሄደው እና በተለይ አደባባዮች አካባቢ ላይ የሚታየው መጨናነቅ በጊዜም የማይተመን ይሆናል። አንዳንድ ጊዜ አንድ ሰዓትም ሰላሳ አምስት ደቂቃም አላግባብ ጊዜን ልታጠፋት ትችላለ እና ይሄ ሁሉም ቅድም እንዳልኩት ሁሉም የሚሄደው በቀናው መንገድ ነው ብሎ ግንባታ በሌለበት መንገድ ሲሸሽ ያንሸሽቶ በሌላ መንገድ ሲሄድ በዛ መንገድ ያለውን ሰው ትራፊኮች ይበዛሉ እና ያ ጫና ሁሉም ላይ ይከሰታል ማለት ነው። እርስዎ ስራው እንደነገሩኝ ከሆነ ከቢሮ ወጥተው ብዙ በቀን ብዙ ቦታ ይሄዳሉ፣ ይመላለሳሉ። ይሄ በስራው ላይ ያሳደረው ተጽዕኖ ይኖራል። በእርግጥ መኖሩ መች ይቀራል። ምክንያቱም አንድ ቦታ ለመድረስ ሀያ ደቂቃ ይበቃኛል ብለ ከገመት ሰላሳ ሊፈጅ ይችላል እና ሌላ ቦታ ላይ ስብሰባ ካለ የስብሰባ ሰዓት ካሰብከው ሰዓት በፊት ቀደም ብለ መውጣት አለብ ማለት ነው። አታውቀውም፣ በዚህ ጊዜ ደርሳለሁ፣ በዚህ ጊዜ አልደርስም የሚለውን አታውቀውም፣ አሁን ባለው የስራ ሁኔታ ና ስለዚህ ይሄ የራሱ ስራ ላይ የሚፈጥረው ነገር ይኖራል በጣም